የዛሬውን ግዳይ ከሀያ ዓመታት በላይ በስዕልና በፎቶግራፍ ሙያ ላይ ቆይቷ ቀለማትን ማዋደድ፣ ብርሃንን ከጨለማ፣ ብርሃንን ከቀለም ማዋሀድ የእለት ተእለት ህይወት የሚገለጥባቸውን ቁሶች አጉልቶ በማውጣት እውነትን መንፈሳዊነትንና ዓለምን በስዕል በፎቶግራፍና በቅርጻ ቅርጽ መግለጽ ስራው ሳይሆን ህይወቱ እንደሆነ ይናገራል። በአሳሳል ዘይቤው ኮንተምፖራሪ አርትስ ወይም ደግሞ የአሁን ጊዜ አሳሳል ዘይን ቢከተልም ከቅርብ ጊዜ ወዲህ የአስራ ሰባተኛው ክፍለ ዘመን አሳሳሎች እየማረኩት መጥተዋል። ኩናው ሰናይ ፈንታሁን የተወለድኩት እዚሁ አዲስ አበባ ፒያሳ ዶሮ ማነቂያ የሚባል አካባቢ ነው። በሀገር ፍቅርና በዶሮ ማነቂያ ያለ ትንሽ ሰፈር ነው። ሹፌር ሰፈር ይባላል። ማንም ሹፌር እዛ አይቼ አላውቅም ግን ስሙ ሹፌር ሰፈር ነው። እዛ ተወልጄ ነው ያደግኩት። እንግዲህ ራሴን በራሴ እያስተማርኩኝ ስዕል የሚጀመርኩት አሁን ኮንተምፖራሪ አርት የሚለውን ውስጥ ብኖርም ጉረቴ የቤተ ክርስቲያን ስዕል ላይ ነው። ግን የቤተ ክርስቲያን ስዕል ራሱ ሳይሆን ቅርባችን ጊዮርጊስ ነው አራዳ ጊዮርጊስ ነው እንግዲህ ነውና እዛ ሰንበት ትምህርት እንማራለን። የስዕላቱን የአፈወርቅ ተክሌን ስዕል ውስጥ ያሉትን የማየቱ አጋጣሚ አለ። እንደዚ አይነት ሳለ የመሞከር ነገር አለ። እዚህ አድርሰውኛል። ግን አሁን ነው ሞር የቤተክርስቲያን ስዕል ላይ ያተኮርኩት። በተለይ የአስራ ሰባተኛው ሴንቸሪ ስዕሎች አሳሳል ላይ ሞር ትኩረት ይናረጋለው። በቃ አሁን እኔ በተረዳሁበት አሁን በመጣሁበት በገባኝ መልኩ የአሁን ስዕል የሚባል አይነት አሳሳል የራሴ እ የራሴን የራሴን አሳሳል የመጣሁት ግን መነሻ ትምህርት ቤት እንዴት ሆነ ካልሽ ይመስለኛል ስድስተኛ ክፍል ላይ ይህንን ፎቅ ሳሉ፣ ይህንን እንደዚህ ሳሉ ተብለን ውጭ ወጥተን ስንስል አቃለና ስላለው የኔ ስዕል ወደዋለ ግን ከጓደኛዬ በማርክ ማነሱ እንድሰራ እንድቀጥል እንዳረገኝ አቃለሁ እና እንደ ውድድር ጀመርኩት ማለት ነው። ጓደኞች እንደሚያወዳድሩናል እና ማስታውሰ ይህን ነው። የፎቶግራፍ ጥበብና ስዕልን አዋህዶ የሚሰራው ላይኮን ወደ ፎቶግራፍ ጥበብ ለመግባቱ እቃዎችን በመቅጠም ሀሳብን መግለጽ ወይም የኢንስታሌሽን አርት ሰበብ ሆኖታል። ምሳሌ ፎቶግራፊ አንዱ ትልቅ ሚዲያ ነው። ለኔ አሁን ለምሳሌ ፎቶግራፊ ሲጀምር እንዴት ነው ጀመርኩት? ኢንስታሌሽን የሚባል አርት አለ። ስዕልን ለምሳሌ ብርጭቆ፣ ጠርሙስ፣ እንደዚህ ሳህን አስቀምጠን ስንስል አስቀምጠን መሳሉ ፎቶ ማንሳት እንደማለት ነው። ምንም ልዩነት የለውም። ያን እንቅሶች ደግሞ በማንጠልጠል እንደዚህ ጋለሪ ሊሆን ይችላል፣ እንደዚህ እቃዎችን በማንጠልጠል ሀሳብ መግለጽ ጀምር እንግዲህ ኢንስታሌሽን አርት ይባላል። እና ሞር ለኔም መነሻ ኢንስታሌሽን አርት ነው። እንግዲህ ስቱዲዮም እንግዲህ አልጋዬ ለምሳሌ ኮርኒስ ላይ ነው የሰቀልኩት እና ከስር ወደ ላይ ነው ማየው። እዛ ስር ደግሞ ምን አንጠልጥ ያለው ዣንጥላ አለ፣ እንደዚህ የሙዚቃ መሳሪያ አለ፣ ጫማ አለ፣ እንደዚህ ቆዳ እንደዚህ ብ የአልጋ ስር አይነት ስሜት ለመፍጠር እየሰራሁት አለ እና እሱ አንዱ ኢንስታሌሽን ነው። ያ ኢንስታሌሽን ፎቶ ዶክመንት ይፈልጋል። ስለዚህ ካሜራ ውስጥ ገባው ማለት ነው። ስለዚህ እሱን ዶክመንት ሳረግ አጭር ቪዲዮም ሳረግ እንደገና ዳርክም እያልኩኝ ሲሄድ ፎቶግራፊ ውስጥ ገባውና ሞር አሁን እኔ ፎቶግራፊ ላይ በመሳል ነው ሞር የኔ እንግዲህ መታወቅ ርሱን አይ ቲንክ ሰውም ይወደዋል ይመስለኛል። እኔ እንግዲህ ሀያ አመት ብቸኛ ስቱዲዮ ውስጥ የሚኖር ምስል እንግዲህ እዛው ማስተምርበት እዛው ምስልበት እዛው ምግብ የሚሰራበት ሁለ ነገር ነው። ስለዚህ ልክ ስዕል እንደ መብላት ማለት ነው ለኔ። ለምን ስነሳ አምስተኛም ከስዕል ጋ ነው እንደዚህ እና ሁሉ ሀሳብ አለ። የድሮ ቤት ነው ያለሁበት። ሰባ ደረጃ ነው አካባቢ እና ራስ መኮንን ድልድይ በልዩ ስም እንግዲህ ራስ መኮንን ሐውልት ያለበት እንደውም ራስ መኮንን ሐውልት እንደዚህም ብለን ስናያቸው የእኛን ስቱዲዮ የሚጠብቁ ይመስላል። እና አሁን በሀያ አመት ጊዜ ውስጥ ደግሞ ጉራማዊ አርትንተል የሚል ጋለሪ ከላይ ተወዷል። ዳግማዊ ሚኒሊክ ትምህርት ቤት ስዕልን አንድ ብሎ የጀመረው ላይኩን ከአለፈለገ ሰላም እና ከተፈሪ መኮንን ትምህርት ቤቶች ተመርቋል። በአመታት ጉዞ ከሄደባቸው ትምህርት ቤቶች እኩል አብረውት ሲሰሩ ከነበሩ አርቲስቶችም የተማረው ብዙ እንደሆነ ያሳስባል። ባለፉት አመታት የጀመራቸው ፍላይንግ ስፑን ወይም በራሪ ማንኪያዎች የተሰኙ ቅርጾቹ የተለያዩ የአለም ክፍላት እየዞሩ ይገኛሉ። ፍላይኒስቱን የዛሬ አምስት አመት ነው የመጣው። ሀሳቡ ምንድን ነው? በማንኪያና በሹካ የተሰሩ ቅርጾች ናቸው። ማንኪያና ሹካ ደግሞ ማለት እጆች ማለት ናቸው። በአፋችን ሳይዝ የተሰሩ ትንንሽ ክንድ ያላቸው እጆች ማለት ነው። ጣት ሲኖረው ሹካ ነው፣ ከሌለው ማንኪያ። ልክ አሁን እኔ እንደ ምልክት ቋንቋ ነው የሚጠቀሙ ማለት ነው እነሱን ሳጣም ስቆለምም ሳያይዝ እነዚህም ስሜት ነው ሰራው። ለምን የወንድና የሴትን ካራክተር አለ፣ አንድ አለም አቀፋዊ ካራክተር ናቸው። ማንኪያናውን ዝም ብለሽ ስታያት፣ በቃ ታስቦባት የተፈጠረች እና ከአለም ጥግ እስከ ጥግ ያገናኘች ማቴሪያል ነች። እሷም የሆነ ሀሳብ አቀርብ፣ ከአለም ጥግ እስከ ጥግ መነጋገር መግባባት ይችላለሁ። እንደ እጅ ቋንቋ ልክ በእጅ ቋንቋ እንደ ማውራት፣ ባልና ሚስትም ስንል እንደ መፋቀር ፍቅር፣ እንደ መስራት፣ እነዚህ እያሰብኩ ነው። እነዚህን ቅርጾችን ሰራቸው ሀያ ስድስት ሀገር ዞረዋል። ልክ እንደ ትልቅ የአደባባይ ቅርጽ ያላቸው ፎቶዎች። ያም እንግዲህ እኔ ብቻ አይደለም እንግዲህ ሀያ ስድስት ሀገር የዞርኩት እንግዲህ ሌላው ስላይንስቱን ሜምበርሺፕ ክለብ የምንለው ቀር ነው። ሜምበርሺፕ አለ ምሳሌዎች ፎቶግራፈሮች፣ እኔ ያለኩበት ቦታ እነዛን ቅርጾች ወስደ ፎቶ አንስተው ያመጣሉ ማለት ነው። እንግዲህ በፎቶግራፊ ቀርበዋል። ከየሄዱበት ሀገር በቅርጽ ቀርበዋል። እንደገና ደግሞ በአኒሜሽን ቀርበዋል። በፓስቴል ድሮውንግ የታጀበ ኤግዚቢሽን ነበረ። ፎቶግራፊ ሲሆን ለምሳሌ እንደ ቅርጽ ብለን ስናስብ ሁሉ ጊዜ ትልቅ ናቸው። እንደዚህ ዞረ የምናያቸው ናቸው እነዚህ በሳይዝ ከጅ አልፉ አሁን በቅርቡ ለንደን አክስር ላይ ግብዣ ነበረኝና ለአራት ቀን እንደዚሁ አክስር ላይ አቅርቤ መጥቻለሁ ስሌ ሲሄድ ለሁለተኛ ጊዜ ነ አቅርቤ ያለ ሌላው ፈረንሳይን ተመላልሻ አለው። እንደዚህ ደግሞ ማሊ ኮንጎም እንደዚሁ አፍሪካን ፎቶግራፈርስ ሚቲንግ ላይም እንደዚሁ ተገናኝቼ ከክሬተሮች ጋር ማስተር ክላስ የሚባል ተካፍያለሁ አሁን እንግዲህ ሁለቱን ለመቀጠል እንግዲህ እዙ ጉራማይሌ አርት ሴንተር ከእንግዲህ እንደ ኔክስት እቅድ እያወራ ነው። ስዕል ዓለምን የምናይበት መስኮት፣ ፍጥረታትን፣ የነገሮችን መስተጋብር የምናደንቅበት የምናመሰግንበት የፈውስ መንገድ ነው የሚለው ለይኩና ሆሰናይ የሚለው ለይኩና ሆሰናይ ስራዎቹም ለሌሎች ይህን ስሜት እንዲያጋቡ ምኞቱ መሆኑን ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።